የሶማሊያ ፓርላማ አዳዲስ እንደራሲዎች ራሴዎች ዛሬ ቃለ መሐላ ፈጽመዋል። የፕሬዝደንታዊ ምርጫው ጊዜ ግን ለአራተኛ ጊዜ ተራዝመዋል። ምናልባት በመጪው የአውሮፓ ዓመት መጀመሪያ ላይ ሳይካሄድ አይቀርም ተብሏል። መሐመድ ዩሱፍ ከናይሮቢ የላከው ዘገባ አለ፣ አበባየሁ ገበያው ታቀርበዋለች። ዛሬ ቃለ መሐላ የፈጸሙት 281 የፓርላማው የህግ መወሰኛና የህግ መምሪያ አባላት የሆኑት እንደራሲዎች ናቸው። ይህ ዛሬ ወደ ስራ የገባው የህዝብ ሸንጎ ካለፈው የተሻለ ነው ብለው እንደሚያስቡ የአካባቢ ጉዳዮች ተንታኝ የሆኑት አብዲ ዋሃብ ሼህ አብዲ ሰመድ ተናግረዋል። የዛሬው ክንዋኔ በትክክለኛው አቅጣጫ የተንቀሳቀሱበት አንድ እርምጃ ነው። ሶማሊያ ወደ አዲስ ዘመን፣ ወደ አዲስ ምዕራፍ እያመራች ነው። ከዛሬዎቹ እንደራሴዎች አርባ አምስት ከመቶ የሚሆኑት ነባር የፓርላማ አባላት ናቸው። ሀምሳ አምስት ከመቶ የሚሆኑት ደግሞ አዳዲስ ወጣት ንቁና የተማሩ ሰዎች ናቸው። ከነዚህ ከአዳዲሶቹ መካከል ደግሞ ከሌላው ጊዜ በተለየ ሁኔታ ጥሩ ቁጥር ያላቸው ሴቶች ይገኛሉ። ሶማሊያ ባሉባት የጸጥታ ችግሮች ምክንያት ቀጥተኛ ምርጫ በመላ ሀገሪቱ ሊካሄድ እንደማይችል ተገልጿል። በዛ ላይ የቁሳቁስና ሎጂስቲክ ችግሮችም እንዳሉ ነው የሚነገረው። በመሆኑም የሕግ መምሪያውም የሕግ መወሰኛውም አባላት የተመረጡት በጎሳዎች መሪዎችና በክልል ወኪሎች ነው። የሀገሪቱ ፕሬዝዳንት ምርጫ የሚከናወነውም በፓርላማው እንደሚሆን ታውቋል። ተቺዎች ግን የአሁኑ ምርጫ ድምፅ የተሸጠበትና የተገዛበት በውከትና በማዋከብ የታጀበ እንደሆነ እየተናገሩ ነው። በእነዚህ በተጠቀሱት የምርጫ ሂደት ችግሮች በተባሉ ምክንያቶችም የአምስት የህዝብ ተወካዮችን ቦታዎች ለመሙላት የድምፅ አሰጣጡን በድጋሚ ለማካሄድ መወሰኑን የምርጫ ኮሚሽኑ አስታውቋል። ምንም እንኳን ኮሚሽኑ ድጋሚ ምርጫውን ለማድረግ ቀደም ሲል አቅዶ የነበረው በ24 የምርጫ ወረዳዎች ላይ የነበረ ቢሆንም ዘግይቶ ግን ወደ አምስት መውረዱ ተገልጿል። የጎሳዎች መሪዎች በእጩዎች ላይ ውሳኔ ባለማድረሳቸው ምክንያት ባዶ እንደሆኑ እንደሚቆዩ ታውቋል። የእንደራሴነቱን ቦታ ለማግኘት ከአምስት ሺ እስከ ሰላሳ ሺህ ዶላር የከፈሉ ሰዎች መኖራቸውን የሶማሊያ ኦዲተር ጄኔራል ሰሞኑን ለቪኦኤ ገልጸው ነበር። ዛሬ ፓርላማው ቃለ መሐላ ፈጽሞ ወደ ሥራ መግባቱን ፈጥነው ካወደሱት መካከል የተባበሩት መንግስታት ድርጅት፣ የአፍሪካ ህብረት፣ የአውሮፓ ህብረት የምስራቅ አፍሪካ ሀገሮች የጋራ ልማት ባለስልጣን ኢጋድ፣ እንግሊዝና ዩናይትድ ስቴትስ ይገኙበታል ሁኔታውን ወደፊት የገፋ እርምጃ ነው ሲሉ ቢያሞካሹትም በመጨረሻ ሰዓት ላይ 18 መቀመጫዎች በሕግ መወሰኛ ምክር ቤቱ ውስጥ እንዲጨመሩ መወሰኑ ያሳሰበው መሆኑን ዓለም አቀፍ ማኅበረሰብ አመልክቷል። የተጨማሪዎቹ መቀመጫዎች ጉዳይ የሱማሌ ብሔራዊ አመራር መድረክ ይፋ ያደረገው የከትናንት በስቲያ ቅዳሜ ሲሆን ይህ እርምጃ ደግሞ የሴናተሮች ቁጥር 54 ብቻ እንዲሆን የተቀመጠውን ሕገ መንግስታዊ ድንጋጌ ይቃረናል ተብሏል።